You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasak Mulu programun and date madam at the Michelin Maradat, SBS.com.au slash Sam አቶ አክሊሉ ወንዳፈረው፣ የብሔራዊ እርቅ ኮሚሽን አበረታችንና አሳሳቢ ገጽታዎች፣ የእርቀ ሰላሙ ጅምር ውጤታማነትን ከፍ ለማድረግ ምን ይደረግ በሚል ርዕስ አንድ መጣጠፍ ለንባብ አቅተዋል። በቅድሚያ ለኢትዮጵያ ብሔራዊ እርቅ ለምን ያስፈልጋል? ስለ ግብዣው በጣም አመሰግናለሁ አቶ ካሳሁን። በኢትዮጵያ ብሔራዊ እርቅ ለምን ያስፈልጋል የሚለው ምክንያቱም በሀገራችን በረጅም ጊዜ ህብረተሰባችን እጅግ ከፍተኛ በሆነ ምስቅልቅሉ ውስጥ አልፈዋል። እጅግ ከፍተኛ የሆነ የሰብአዊ መብት መጣስ ደርሶበታል። ህብረተሰባችን በተለያየ ምክንያቶች ከፍተኛ ቅራኔ ውስጥ ገብቷል እና ይህ ቅራኔና የሰብአዊ መብት ጥሰት ደግሞ ከአንድ ስርዓት ወደ ሌላው እየተሸጋገረ አሁን ያለንበት ደረጃ ደርሷል እና በሀገራችን ውስጥ በመንግስትና በህዝብ በፖለቲካ ድርጅቶችና በመንግስት መካከል እርስ በርስ በፖለቲካ ድርጅቶች መካከል በፖለቲካ ድርጅቶች ውስጥም ራሱ እጅግ ብዙ ግጭቶችና ቅራኔዎች ሰፍነው የሰው ህይወት እስከ ማለፍ፣ ብዙ ሰዎች እስከ መሰደድ፣ ሀብት ንብረት እስከ መባከን፣ ብዙ ሰቆቃዎች በሀገራችን ውስጥ የተፈጸሙበት ሁኔታ ነው ያለው። ይህ የመሰቃቀለና እጅግ ከፍተኛ የሆነ አሰቃቂ የሰብአዊ መብት መጣስ በሀገራችን ውስጥ አስፈላጊ ያልሆነ ውድቀትን አስከትሏል። ከዚህ ውስጥ ልንወጣ የምንችልበት መንገድ መፈታት አለበት፣ መፈለግ አለበት የሚል አስተሳሰብ ነው። እንግዲህ ብሔራዊ እርቅ አስፈላጊነት እንትን የሚለው እርቅ ስንል እንግዲህ በሁለት ወይም ከዛ በላይ በሆኑ ግጭት ውስጥ በገቡ በግጭቱ ምክንያት ደግሞ ከፍተኛ መራራት ውስጥ በገቡ ሕብረተሰብ ክፍሎች ወይም ግለሰቦች ወይም ሰቦች መካከል እነሱ እንደገና መልሶ ለማቀራረብ መልሶ ወደ አንድነት እንዲመጡ አንዱ በአንዱ ላይ ያደረገውን በደል አውቆ ይቅርታ እንዲጠይቅ ለሌላው ለተጎጁ ደግሞ ፍትህ እንዲገኝ ከዛ እነሱ እንደገና ተመልሰው መግባባት እንዲችሉ አንድነትን ፈጥሮ ደግሞ የተሻለ ህይወት እንዲመሰርቱ የማድረግ ሁኔታ ነው። እነዚያ በሀገራችን ውስጥ እነዚ ያሳለፍናቸው ሀገራችን ያሳለፈቻቸው ህዝባችን ያሳለፋቸው ከፍተኛ ተቆቃዎች በዚህ መልክ የሚታዩ ስለሆኑ ከዚህ ከገባንበት አዙሪትና ምስቅልቅል ለመውጣት መነጋገር፣ መግባባት፣ ችግሩ ምንድን ነው? ማን ነው በዳዩ? በዳዩ ይቅር እንዲል ተበዳዩ እንዲካስ ወደፊት የምንሄድበትን አቅጣጫ ደግሞ በጋራ ተነጋግረን ታዲያ ምን ቢሆን ይሻላል ብለን አንድነታችንን አጠናክረን ልንሄድ የምንችልበት መሰረት መጣል ስለሚያስፈልግ ነው ብሔራዊ እርቅ የሚባለው የሚያስፈልገው። ያለፉትን ለመፍታት ወደፊት የምንሄድበትን አቅጣጫ ደግሞ መስመር ለማስያዝ ነው ማለት ነው። በዚህ መልክ ነው በአጭሩ ብሔራዊ እርቅ አስፈላጊ ነው የሚባለው። ወደ ጽሁፎ መነሻ የሆነው አንዱ የብሔራዊ እርቅ በኢፌዴሪ አምስተኛው የህዝብ ተወካዮች ምክር ቤት የእርቀ ሰላም ኮሚሽን መቋቋሚያ አዋጅ አውጥቶ ጸድቋል። በዛም መነሻ አድርጎ አርባ ሁለት አባላት ያሉት የእርቀ ሰላም ኮሚሽን አባላት ተሰይመዋል። አሰያየማቸው ላይ ብርቱ ትችት ሰንዝረዋል። በዛም አንድም ከተአማኒነት አኳያ፣ ሌላም ደግሞ ከተመራጮች የእርቀ ሰላም ኮሚሽን አባላት መመዘኛነትን ግልጽ ከማድረግ አኳያ ይሄን አንስተዋል። በዛ ላይ ያዩት ታረሙ የሚገባቸው ህጽጾች ምንድን ናቸው የሚል አታያ ነው ያሉት። ምንስ መደረግ አለበት? እንግዲህ እርቀ ሰላም እናመጣለን ሲባል ቅድም እንዳልኩት የተጋጩ ክፍሎች የበዳይ እና ተበዳይ ያለበት ህብረተሰብ፣ አንደኛ ያለውን የበደልና የችግር ጥልቀት በትክክል ለመረዳት ሁለተኛ ፍትህ ለማስገኘት ይቅርታ ለመባባል፣ መጨረሻ ደግሞ እንደገና መግባባት እንዲፈጠር እና የወደፊት አቅጣጫችንስ ምን ይሆናል የሚለውን ሁሉ ለማስገኘት ነው። ይሄን ለማድረግ እርቅ ለማድረግ ያው ሽማግሌ ያስፈልጋል፣ ዳኛ ያስፈልጋል፣ ይህን ፕሮሰስ ወደፊት የሚያስኬድ ክፍል ያስፈልጋል ማለት ነው። በዚህ በኢትዮጵያ ውስጥ አሁን የተደረገውና በተለያዩ የብሔራዊ እርቅ ሂደቶችን በተጓዙ ሀገሮች እንደታየው ብዙ ጊዜ እንደዚህ የፒስ ኤንድ ሬኮንሲሌሽን ኮሚሽን ተቋቁሞ ነው ይሄን ነገር የሚመራው። በኢትዮጵያ ውስጥ የተቋቋመውም ሆነ በሌሎች ሀገር መደረግ ያለበት ለእርቅና ለዳኝነት የሚቀመጡ ሰዎች መጀመሪያ የት በተለይ የተጎዳው ክፍል ሂደቱን ስትል ሊያስገኘኝ ይችላል በትክክል ብሶቴን ሊረዳልኝ ይችላል ብሎ ማለት አለበት። ምክንያቱም ለተበደለው ክፍል ነው በመጀመሪያ ደረጃ የእርቅ መንፈስ ከዛ ነው መጀመሪያ አለበት። ስለዚህ አንዱ የኢትዮጵያ የእርቅ ችግር አለ የምለው ከዛ አንጻር ነው። ይሄን ለማድረግ ሰዎች በሂደቱ ላይ እምነት እንዲኖራቸው፣ ውጤቱንም ይህኔ ነው ብሎ እንዲቀበሉ በፕሮሰሱ ላይ የራሳቸውን አስተያየት መስጠት አለባቸው። የራሳቸውን ኢንፑት ሊያበረክቱ የሚችሉበት ሁኔታ መፈጠር አለበት ማለት ነው። እና የኮሚሽነሮቹ አመራረጥ ገና ከመጀመሪያው ምናልባት ትክክለኛ ሊሆን የሚችል ወይም የተሻለ ውጤት ሊያስገኝ ይችል የነበረው የተለያዩ ፖለቲካ ግንዝት የተለያዩ የሰብአዊ መብት ሰለባ የሆኑ የሕብረተሰብ ክፍሎች አስተያየታቸውን ሰጥቶ አካሄዱ ይሄን ይሄን ይሄን ሊመስል ይሻላል ይሄን ይሄን ይሄን ክራይቴሪያ የሚያሟሉ ሰዎች የእርቀ ሰላምን ሁኔታ ቢመሩት ደግሞ የተሻለ ውጤት ሊኖር ይገባል ብለው ሀሳባቸውን እንዲሰጡ ይደረግ። ሁለተኛ በአመራረጡ ሁኔታ ራሱ እነዚህ በተለይ የተጎዱ የህብረተሰብ ክፍሎች እና የተለያዩ የህብረተሰብ ክፍሎች አስተያየታቸውን ጥቆማ ቢያደርጉ፣ እነ ገሌ ይሻለኛል ብለው ቢሉ፣ በመጨረሻም እነዚህ ከተጠቆሙት ክፍሎች ውስጥ ሰዎች ቢመረጡ ገና ከመጀመሪያው ጀምሮ የእኔ ፕሮሰስ ነው የእኔም ድምፅ አለበት ብሎ የተጎዱ ሰዎች ስለሚያምኑ ፕሮሰሱንም ውጤቱንም በትክክል እንዲቀበሉ ይደረጋል ማለት ነው። በእርቀ ሰላም ሂደት ትልቁ ነገር የተጎዱ ሰዎች ፊት ለፊት መጥተው ያላቸውን ችግር እንዲናገሩ፣ የደረሰባቸውን ነገሮች እንዲያስረዱ፣ የችግሩ ጥልቀት እንዲታወቅ፣ የበዳዮችን በዚሁ መሰረት መጥተው በትክክል ፍትሕና ይቅርታ ሊጠይቁ የሚችሉበትን ሁኔታ ለማመቻቸት ነው። እነዚህ በሌሉበት ሁኔታ ኮንፊደንስ ቢልድ ለማድረግ የኔ ነው ብለው ሂደቱን አለ ሰዎች ችግራቸውን በትክክል ወደፊት መጥተው ለመናገር የሚያስችሉበት ሁኔታ አይኖርም እና በጣም አስቸጋሪ ነገር ከመጀመሪያው የሚፈለገውን ውጤት ሳቦታጅ ያደርገዋል ወይም የተደናቀፈ ያደርገዋል የሚል ስራች አለ። በሳውዝ አፍሪካ የተሞከረው ይሄ ነው። ኔልሰን ማንዴላ የተለያዩ የፖለቲካ ድርጅት መሪዎች ሰብስበው ካነጋገሩ በኋላ እንዴት ብንሄድ ይሻላል ብሎ የኤኤንሲ ና ሌሎች ፖለቲካ ድርጅቶች በጋራ ያዋቀሩት አስመራጭ ኮሚቴ ነው። ክራይቴሪያ አውጥቶ ይሄ ይሄ ይሄ ቢሆን ይሻላል በዚህ በዚህ ክራይቴሪያ መሰረት መሆን አለበት ተብሎ ጠቅላላ ሕዝቡ ደግሞ ሀሳብ ሰጥቶ የተለያዩ የኅብረተሰብ ክፍሎች ጥቆማ ካደረጉ በኋላ ከነዛ ጥቆማዎች ውስጥ ጨምቀው አውጥተው ለኤኤንሲ ለገዢ ቡድን አቅርበው መጨረሻ የኮሚሽን አባላት የሆኑ ሰዎች የተሰየሙት ማለት ነው። በኢትዮጵያ ውስጥ ስታይ ያ ሂደት አልተካሄደም። ኢንዲፐንደንት የሆነ የአስመራጭ ኮሚቴ አልነበረም። ኤግዛክትሊ ክራይቴሪያዎቹ ምን ነበሩ፣ እነዚህን ለማስመረጥ የሚለው ግልጽ አልነበረም። ኢንፋክት በአዋጅ ውስጥ የምናየው ነገር ጠቅላይ ሚኒስቴሩ እጩዎችን አቅርበው ለፓርላማ ያስመርጣሉ ነበር። በህይወት አስመርጠዋል ግን ከየት መጡ እነዚህ ሰዎች በምን መመዘኛ የተመረጡ የሚለው ኮንፊደንስ ቢልድ የሚያደርግ አካሄድ ሆኖ በእኔ በኩል አላየሁትም። ስለዚህ በዛ በኩል ችግር አለበት የሚል ነው። በእርግጥ አንዳንዶቹን በጽሁፌም ላይ እንደጻፍኩት በቀጥታ ማውቃቸው ሰዎች አሉ። ከፍተኛ ኢንቴግሪቲ ያላቸውና በዚህ በኩል ትልቅ ነገር ሊያበረክቱ የሚችሉ ሰዎች ናቸው። ሰች እንዳደረግኩት ሌሎችን እንደዚህ በከፍተኛ ደረጃ ትልቅ ኃላፊነት ሊወጡ የሚችሉ ሰዎች ናቸው። ሆኖም ግን ስህተት እንዳለው ፊት ለፊት ይታያል። በሰብአዊ መብት ጥሰት ውስጥ የሀገሪቱ ከፍተኛ ባለስልጣን የነበሩ ሳይቀሩ ዛሬ በእርቅ ኮሚሽን ውስጥ እንዲቀመጡ ለምሳሌ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኮሚሽኑ አባል እንዲደረጉ ተደርጓልና እነዚህ እነዚህ ሂደቶች በጣም ትልቅ ችግር ያስከትላሉ። የሰለባ የሆኑትን የሰብአዊ መብት ሰለባ የሆኑትና ለእርቁ ዋናው ትልቅ የደረሰባቸውን ችግር ይህን ለማድረግ የሚመወከለው የህብረተሰብ ክፍሎች ሙሉ እምነት በፕሮሰሱም ላይ በኮሚሽኑም ላይ እንዳይኖር ጥርጣሬ ያደርሳሉ የሚል በአንድ በኩል ትልቅ ችግር አለው ብዬ አስባለሁ። ከሌሎች ፖይንቶችም አሉ። ለምሳሌ ሁለተኛው ነገር እኔ የሚታየኝ በከፍተኛ ደረጃ ያሉ የፖለቲካ ድርጅት መሪዎች አሁንም በእርቀ ሰላም ኮሚሽን ውስጥ እንዲገቡ ተደርጓል። በእርግጥ የደረሰባቸው ችግሮች የመሳሰሉት ነገሮች አሉ። እነሱ ግን ምናልባት እንደገና በዚህ ኮሚሽን ውስጥ በአመራር ውስጥ ሲቀመጡ ምን ያህል ፍትህ ሊሰጡ ይችላሉ? ምን ያህል ለሌሎችስ ኮንፊደንስ ኖሯቸው ሊቀርቡ ያበረታታሉ? ይሄ ነገር የሬቨንጅ አይነት ነገር ሊያስከትል ይችል የሚል ከፍተኛ ስጋት አለ እና በተቻለ መጠን በሳውዝ አፍሪካም በዚህ ጽሁፍ ላይ እንዳሳየሁት ለምሳሌ በላይቤሪያም በሴራሊዮንም የተካሄዱት እነዚህ ከፍተኛ የፖለቲካ ሀላፊነት ያላቸው ሰዎች በእርቀ ሰላም ውስጥ በተለያየ ሂደት እንዲያግዙ እንጂ እንደገና የፕሮሰሱ መሪዎቹ አድርጎ ማስቀመጡ ምናልባት እንቅፋት ይፈጥራል እነዚህ ነገሮች ማስወገድ ያስፈልግ ነበር ነው ብዬ ማስበው አሁንም እነዚህን ማስተካከል የሚቻልበት ሁኔታ መፈጠር አለበት ብዬ ነው ሀሳብ ምሰጠው። እነዚህን አሁን በጉድለት ወይም በድክመት ያነሷቸውን እጾች ለማጥራት ወይም ለማጠንከርና በተሻለ መንገድ ለመተካት ምን መደረግ አለበት? አማራጭ የሚሏቸው ሀሳቦች ምን ይሆናሉ? በዚህ በጽሁፍ ላይ እንዳቀረብኩት እንግዲህ ትልቁ ነገር እውነቱን ለመናገር ይሄ ፊትን ረኮንስሌሽን ፕሮሴስ ስለማይርቅ ሂደቱ ውጤታማ እንዲሆን ከተፈለገ ትልቁ ነገር ታማኒነትን መሰረት ያደረጉ ስራዎችን መስራት ነው። ስለዚህ አሁንም ማረም የሚያስችል አንዳንድ እርምጃዎች መንግስት መውሰድ ይችላል ብዬ አስባለሁ። በእኔ በኩል ለምሳሌ የእርቀ ሰላም ውስጥ የገቡ ሰዎች ራሳቸውን መመርመር አለባቸው፣ ኃላፊነት መውሰድ አለባቸው ብዬ ነው ማሰብ። ምክንያቱም በኢትዮጵያ ሂደት ውስጥ በእውነቱ ለመናገር እስካሁን ያለውን ችግር በከፍተኛ ደረጃ ፈቶ ወደፊት ለሚሄድ የእርቀ ሰላም ፕሮሰስ እጅግ ታላቅ ነው። ስለዚህ ይሄ ፕሮሰስ ከኢንዲቪጁዋል ኢንትረስት በጣም በጣም የገዘፈ ነገር ነው እና እያንዳንዱ የኮሚሽን አባል ራሱን መመርመር አለበት ብዬ አስባለሁ ምናልባት በእንደዚህ አይነት ቅራሚ ውስጥ ያሉ ሰዎች ራሳቸውን ማስወገድ አለባቸው ብዬ ነው የማስበው ስለዚህ ሪስፖንስብሊቲ መውሰድ አለባቸው በግል ለሀገሪቱ ሊያግዙ የሚችሉ ብዙ ነገሮች ሊኖሩ ይችላሉ ሆኖም ግን በዚህ ቦታ ላይ መቀመጥ አለብኝ ብሎ ራሳቸውን በመመርመር እርምጃ መውሰድ አለባቸው ብዬ አስባለሁ በተለይ በጠቅላይ ሚኒስትር ሀይለማርያም ደሳለኝ በእኔ ግምት በእኔ አመለካከት አሁን ባለው ሰብአዊ መብት ጥሰት እስከ ስምንት ወር በፊት በነበረው ሰብአዊ መብት ውስጥ የሀገሪቱ ጠቅላይ ሚኒስቴር ሆኖ ለረዥም ጊዜ የመሩና ብዙ ብዙ ከፍተኛ ስቃይ በኢትዮጵያ ውስጥ በተደረገበት ጊዜ በዚህ ኮሚሽን የሚመረምረው መንግስት የራሳቸው መንግስት ስለሆነ እሳቸው ይመሩት የነበረው ስለሆነ ትልቅ ኮንፍሊክት ኦፍ ኢንትረስት አለና ይሄ እሳቸውን ማስወገድ እኔ ትክክለኛና አግባብ ያለ ነው ብዬ ነው የማስበው። የማንም ግለሰብ ስብዕና ከሀገር ጥቅም ከፕሮሰሱ ጥቅም በላይ አይደለም እና ምናልባት እሳቸው በሌላ በኩል ሊያገለግሉ የሚችሉበት ሁኔታ ይኖራል። እሳቸውን ማስወገድ ከዚህ ውስጥ ወይም ገለል እንዲሉ ማድረግ እኔ አግባብ ያለው ይመስለኛል። ራሳቸው ጠቅላይ ሚኒስትርም ራሳቸው ማለት አቶ ኃይለማርያም ራሳቸው መመርመር አለባቸው። በእርግጥ እኔ በዚህ ነው ወይስ በሌሎች ስራዎች ነው ኢትዮጵያ ላገለግል የሚችለው? እኔ በዚህ በመቆየቴ የሰለባ የሆኑ የህብረተሰብ ክፍሎች በእርግጥ በዚህ ነገር ላይ በሂደቱ ላይ ፕሮሰሱ ላይ እምነት ሊኖራቸው ይችላሉ። በእኔ መኖር ነገሩ ከተደናቀፈ እንዴት ይታየኛል ብሎ አግባብ ያለው እርምጃ ሊወስዱ ይገባል ብዬ አስባለሁ። በዚህ በላይ ግን ጠቅላይ ሚኒስትር አብይም ሆኑ መንግስታቸው ግን ይህን ሁኔታ አይቶ ለሀገርና ለህዝብ ጠቀሜታ ሲባል አስፈላጊውን በተለይ ያለፉትን ሀያ ስምንት አመታት ህጠጦች ለማረም ለመመርመር ከሆነ እሳቸውም ራሳቸው በጥያቄ ውስጥ የሚገቡ ስለሆነ እንዲወገዱ ማድረግ አስፈላጊ ነው ብዬ አስባለሁ መንግስት ስህተት አይሰራም። አይደለም ሰዎች ናቸው መንግስት ውስጥ ያሉትን፣ ግን ስህተቱ ሲሰራ ስህተቱን አይቶ ደግሞ አስቸኳይ የእርምት እርምጃዎች መውሰድ ተገቢ ነው። የታላቅነት ምልክት ነው ብዬ ነው ማስበው። ስለዚህ መንግስት አስፈላጊውን ሌጅስሌቲቭ አሜንድመንት፣ ህግ ማሻሻያዎች አድርጎ እነዚህ ነገሮች እንዲስተካከሉ ማድረግ አለበት ብዬ አስባለሁ። ከዚህ በላይ ግን ምናልባት የፖለቲካ ድርጅት ሰዎች ደግሞ ሊጫወቱት የሚችሉት ነገር አለ። በእርግጥ የእርቅ ሰላም ኮሚሽኑ ኮሚሽነሮች ሆነው ባይሰሩ እንኳ በጎን በኩል ፖለቲካ ድርጅቶች ምናልባት እንደ አንድ ስብስብ ሆነው ይህን ሂደት ሊያግዙ የሚችሉበት ሁኔታ ሊታሰብ ይገባዋል ብዬ አስባለሁ። ይሄ እንግዲህ ለውይይት መቀበ ያለበት ነው። በትክክል ደልብሬት መደረግ ያለበት ነው። ከዚህ በላይ ግን ቅድም እንዳልኩት የተለያዩ ጥቃት የደረሰባቸው የሕብረተሰብ ክፍሎች በዚህ ጉዳይ ላይ አድቮኬሲ ስራ የሚሰሩ የሕብረተሰብ ክፍሎች ኢንፑት እንዲኖራቸው ያስፈልጋል። ምክንያቱም ሂደቱን ራሱ ከመጀመሪያ ጀምሮ የኔ ነው ብለው የሚያስቡ ስለዚህ ይሄን አጀንዳ አሁን ባለበት ሁኔታ ምን ልጸጠው ሲታያቸዋል፣ እነዚህን ችግሮች ስለማረም ምን መደረግ አለበት ተብሎ መንግስት ደረጃ አስተሳሰብ መሰብሰብ፣ እነዚህን የተለያዩ የሕብረተሰብ ባለድርሻዎች ማማከርና የእነሱንም አስተሳሰቦች ለማሻሻያ ተግባር መዋል አስፈላጊ ነው ብዬ አስባለሁ። ስለዚህ ከህዝብ ከተበደሉ ሰዎች ለነሱ ደግሞ አድቮኬት ከሆኑ ክፍሎች ኢንፑት የራቀ መሆን የለበትም ፕሮሰሱ። እስካሁን አልተሰራ ቢሆን እንኳ ከአሁን በኋላ ደግሞ ያንን ጠግኖ ወደፊት ለመውሰድ የነሱ ድምፅ መሰማት አለበት ብዬ አስባለሁ። ከዚህ በተጨማሪ ግን እናንተም ሌሎችም ጋዜጠኞች ኃላፊነት አለባቸው። ይሄ ፕሮሰስ ሊበላሽ በኢትዮጵያ ላይ ትልቅ ትልቅ ችግር ያስከትላል፣ ትልቅ እድል ያበላሽብናል። ቢሳካልን ደግሞ ኢትዮጵያን በጥሩ መንገድ የሚወስድ ስለሆነ ክሪቲካል በሆነ ሁኔታ ውይይት እየተካሄደ ገንቢ በሆነ ሁኔታ ለመንግስት በመከታተል ሁኔታውን ማረሚያ ሊመጣ የሚችልበትን ሁኔታ ጋዜጠኞችን በመከታተል ውይይት በማድረግ ህብረተሰባችንም ነቅቶ እንዲያየውና በዚህ ነገር ላይ ያለውን አስተያየት እንዲሰነዝር በተከታታይ ተጽዕኖም እንዲያደር መስመሩን የያዘ አካሄድ እንዲፈጠር ተጽዕኖ እንዲያገዝ ማድረግ አስፈላጊ ነው ብዬ አስባለሁ። እርቅ ሲባል በበዳይና ተበዳዮች ብቻም ሳይሆን በመላው ህብረተሰብ ውስጥ ሰላም፣ ፍትሕ እንዲሰፍን ከዛም ባሻገር ህብረትና አንድነትም እንዲቆም ጭምር ነው። አንዱ ሌላው ፋይዳውና ብሔራዊ እርቅ በሀገር ውስጥ ይካሄዳል። ከዛ ውጪ እንደሚታወቀው በኢትዮጵያ ውስጥ በለውጥም ሂደቱም ሆነ ቀደም ሲልም በነበረው የሀያሰባት አመት የትግል እንቅስቃሴዎች ውስጥ ድምጻቸውን ሲያሰሙ የነበሩት ባህር ማዶ የሚኖሩ ኢትዮጵያውያንና ወልደ ኢትዮጵያውያን ናቸው። የእነኚህስ ሚና ምን ሊሆን ይገባል? በዚህ እርቀትና ሰላም ውስጥ ለቱሪስት ሆነው ኢትዮጵያ ገብቶ መውጣት ወይም የተወሰኑ መዋዕለ ንዋያቸውን ማፍሰስ ላይ ብቻ ተሳትፏቸው ሊገደብ የሚገባ ወይስ አሁንም ብዙ ቁርሾች፣ አለመግባባቶች በውጭ ሀገር በሚኖሩ ሰዎች አለ። ያለፈው የትግል ሂደት ጠባሳ ነው። አብረው ሻይና ቡና እንኳን የማይጠጡ አሉ። ቤተ ክርስቲያናት ተከፋፍለው ያሉበት ሁኔታዎች አሉ። ይህ ባለበት ሁኔታስ በተለይ በውጭ ለሚ የሚኖረው የዲያስፖራ ማህበረሰብ እርቀ ሰላሙ በምን መልክ ሊያካትተው ይገባል ይላሉ ትክክል ነው ዲፋይን ያረከው አቶ ካሳሁን እርቅ ሲባል ፍትህን ማምጣት መቀራረብን ማምጣት መግባባትን ማምጣት የተሰበሩ ነገሮችን መልሰን መጠገም እና በወንድማማችነት በህትማማችነት እንደ አንድ ህብረተሰብ ሆነን ጠንካራ ብሔራዊ አንድነት መስብቶ ወደፊት ሊያስገደም የሚችል ስርዓትንም እና መግባቢያ ደግሞ ችግር ሁለተኛ እንዳይደገም ልናደርግ የምንችልበትን ሲስተም እና ሜካኒዝም ፈጥረን መሄድ ማለት ነው። እና እንዲሁ የተወሰነ እንደ ፍርድ ቤት አፕሲና በዳይና ተበዳይ መለየት ብቻ ሳይሆን ከዛ ያለፈ ሂደት ነው። ትክክል ነው። እና ይሄ በጣም ኢምፖርታንት ነው። እነዚህ ሰፊ ስፔክትረም እንዳለው መረዳት፣ የውጭ ያለው ህብረተሰብ ያነሳኸው ትልቅ ትልቅ ፖይንት ይመስለኛል። ምናልባትም በዚህ በዚህ በአሁን በተጀመረው ሂደት ውስጥ በአዋጁም ውስጥ ለማየት ሞክር ያለው ግልጽ ያልሆነ ግን ምናልባት ኦፕሬሽናል ነገር ውስጥ ሲገቡ የሚያዩት ነው ብዬ ነው የማስበው። ካልሆነ እንዲያዩት ማድረግ በጣም ኢምፖርታንት ይመስለኛል። አስፈላጊ ምንድን ነው ውጭ ያለው የህብረተሰባችን ክፍል ልክ በአገር ቤት ያለው የምስቅልቅልነት ውጤት ነን ሁላችን። ብዙዎች የተሰደዱት አገር ቤት ውስጥ የሰብአዊ መብት መጣት ምክንያት፣ በመታሰራት ምክንያት፣ ሰው በመገደሉ ምክንያት እነሱም ሊገደሉና በፖለቲካ አቋማቸው የተለያዩ ነገሮች ሊያደርጉ ባለመቻል የተለያየ የሰብአዊ መብት ጥሰት ሰለባዎች ናቸው። በተለያየ ጊዜ የነበሩት ምስቅልቅሎች፣ አንድ ጊዜ አሳሪ የነበሩት ታሳሪም የነበሩት ሁሉም አይነት የህብረተሰብ ክፍል እዚህ ውጭ ነው ያለው ስለዚህ እዚህ ያለው እንዲያውም በጣም ከፍተኝ በከፍተኛ ደረጃ ፖለቲሳይዝ የሆነና በብዙ ቅሬታና በብዙ መራራቅ የፖለቲካ ቁርሾ ውስጥ ያለ ህዝብ ነው ብዬ ነው ማስበው። ስለዚህ ውስጥ የሂሊንግ ፕሮሰስ የእርቅ ፕሮሰስ እንደሚጀምረው ሁሉ በውጭም ተመሳሳይ ነገር መደረግ አለበት ብዬ ያስባለ። ውጭ ያለው የህብረተሰብ ክፍላችን በጣም ፖለቲካሊ አክቲቭ ነው። ይህ ህብረተሰብ ክፍል ራሱ እንዲታረቅ ካልተደረገ ልክ ሀገር ቤት እንደሚካሄደው ፕሮሰስ ማለት ነው። ውጭ ያለውም እንዲነጋገር በደሉን እንዲያሰማ የደረሰበትን ችግር እንዲያሰማ በዳዮችም መጥተው ይቅርታ እንዲጠይቁና መቀራረብ እንዲፈጠር ካልተደረገ የግማሽ ግማሽ ጎኑ ብቻ ነው የህብረተሰባችን ግማሽ ጎኑ ብቻ ነው እርቅና መግባባት ላይ ደረሰ ማለት የሚቻለው ማለት ነው። ስለዚህ በጣም አስቸጋሪ ሁኔታ ነው ሊፈጥ የሚችለው በአጠቃላይ ስታቢሊቲና ለወደፊት አካሄድ ላይ በሀገራችን በእኔ በኩል አንተ እንዳልከው እኔም የማስበው ምናልባት ይሄ የእርቅ ኮሚሽን በውጭ ሀገርም ተመሳሳይ ፓራለል የእርቅ ፕሮሰስ መጀመር አለበት ብዬ አስባለሁ። እነዚህን አይነት አካሄዶች በሌሎች ሀገሮችም ተካሂደዋል። በነገራችን ላይ ለምሳሌ የላይቤሪያን ኬዝ ብናይ ላይቤሪያ ውስጥ ተመሳሳይ ሂደት ተካሂዶ ነበር በሀገር ውስጥ የእርቅ ሂደት ሲያካሂዱ በውጭ ሀገርም ደግሞ ያለው ህብረተሰባቸው የእርቅ ሂደት እንዲያካሄድ በማድረግ በሁለቱም በኩል እርቀ ሰላም እንዲወርድና ሁሉም የመግባባት ነገር እንዲመጣ መጨረሻም ወደፊት ታድያ ታርቆ በአንድነት ሆኖ ሀገራችን እንዴት ወደፊት በጋራ መገንባት እንችላለን፣ እንዴት አንድነታችን ማጠናከር እንችላለን የሚለው ሂደት ላይም መግባባት እንዲደርሱ የተደረገበት ሁኔታ ነው። ስለዚህ ይሄንን ሂደት በእኛም ፕሮሰስ በእኛም ሀገር ፕሮሰስ መጀመር ማስኬድ ውጤታማ እንዲሁን ማድረግ አስፈላጊ ነው ብዬ አስባለሁ። ኮሚሽኑ፣ አገር ቤት የሚቋቋመው ኮሚሽን ውጭ ያለውንም ሂደት በዚሁ መልክ ጎን ለጎን ልክ ከአገር ቤቱ አካሄድ ጋር ጎን ለጎን የሚመራበት ሊያስኬድ የሚችልበት ሜካኒዝም መፈጠር አለበት ብዬ ነው ማስበው። ኦፕሬሽናሊ የሚካሄድ ስለሆነ በአዋጁ ላይ አይታይም፣ ግን ይህንን ኮንሲደር ያደርጉታል ብዬ ነው ማስበው። እስካ ምናልባት አላዩት ከሆነ እንደገና በሰፊው አይተው ወደ ስራ ቢተረጉቡ ትልቅ ትልቅ ትልቅ አስፈላጊ ነገር ነው ብዬ ነው የማስበው። የለውጡ ሂደት ኢትዮጵያ ውስጥ በመካሄድ ላይ ነው። አስራ ሁለት ወራቶችን ለማስቆጠር ጥቂት ሳምንታት ነው የቀሩት። በዚህ ሂደት ውስጥ ያለፉትን አስር ወራት ጊዜያት በኢትዮጵያ ውስጥ የተካሄደው ለውጥ ምን ማለፊያ ስኬቶችን አስገኝቷል? ለሀገርም ለህዝብም ምንስ ችግሮች ተደቅነውበታል? ከፊቱ አሁንስ በምን መልክ ተግዳሮቶችን እየተወጣ ነው የሚገኘው? በነገስ ላይ ይዞ የሚመጣው ተስፋ ምን ይሆናል? ይላሉ በጣም ሰፊ ጥያቄ ነው። አቶ ካሳሁን፣ ይሄ በእርግጥ ለምሳሌ ራሱ አሁን የምንነጋገርበትን የብሔራዊ እርቅና የመግባባት የሰላም ሂደት ኢኒሽቲቭ ብትወስደው ትልቅ እርምጃ ነው። ዶክተር አብይና እሳቸው የሚመራው የለውጥ ቡድን እየወሰደ ያለው በጣም በጣም ጠቃሚ እርምጃ ነው ብዬ ነው የማስበው። እና የኔም አስተሳሰብ በዚህ በኩል የሰነዘርኩትም ይሄንን ያሉትን የተወሰኑ ድክመቶች አጠናክረን አዳብረን ወደፊት ይሄድ የሚችል ይሄ ራሱ አሁን የወሰዱት ነገር በጣም ትልቅ ነገር ነው ብዬ ነው አጠቃላይ ለውጡ ስታይ እኔ የሚታየኝ ሁለት ነገር ይታየኝ። በአንድ በኩል የመጀመሪያ የጀመሯቸው እንደ ሊብራላይዝ የማድረጊያ ሂደቶች ናቸው። በመጀመሪያ ምንድነው የፖለቲካ ስፔሱን ለምሳሌ ምህዳሩን ከፈት የማድረግ ተቃዋሚዎች እንዲገቡ፣ እስረኞች እንዲለቀቁ፣ ሚዲያው ነጻ እንዲሆን፣ የመጽሐፍ መብት እንዲኖር፣ የመደራጀት መብት እንዲኖር እነዚህ እነዚህ ማድረጋቸው ሊብራላይዝ ማድረግ ነው ታፍኖ እጅግ እጅግ እጅግ ጨቋኝና እዚህ ሰጣጭ ለሆነ በህወሀት መራሹ የሀረግ የሚካሄድ የነበሩትን ጭቆናዎች ለቀቅ የሚሉና ወደፊት እንድሄድ በምደረጉ ይሄ ሊብራላይዝ የመደረግ ሂደት ነው ለማለት ነው በአጠቃላይ። ከዛ በኋላ ደግሞ ትልቁ ነገር ወደ ዴሞክራታይዜሽን የመሄድ ነገር ይሄን በተመለከተ፣ በኔ በእኔ ግምገማ መሰረታዊ የሆኑ እርምጃዎች እየተወሰዱ ነው። ለምሳሌ ለማስቀመጥ ለምሳሌ የምርጫውን ሂደት ፌር ኤንድ ፍሪ ሊሆን ከመጀመሪያው በመሪነት ራሱ ወይዘሮ ብርቱካን የሂማን ራይት ሰለባ የሆነች እና በኦፖዚሽን ውስጥ ትልቅ ቦታ የነበራትን ሰው በማስቀመጥ ሂደት ውስታዳ እንዴት መሆን ይገባዋል የሚለውን መንግስት ዲክቴት በማድረግ ሳይሆን ተቃዋሚዎች ሁሉ ኢንፑት እንዲሰጡበት ና እንዲዳብር እየተደረገ ይሄ የዴሞክራታይዜሽን ፕሮሰስ ነው። ኢንስቲሽናላይዝ ለማድረግ ዲሞክራታይዜሽን ያግዝ የሚስችኖች የመገንባት ሂደት ነው። ሌሎች ሌሎችም አሉ። ለምሳሌ የአንቲ ቴሮሪዝም ሕግ የሚባለው እና የኢትዮጵያን ሕዝብ መብት በተለያየ መልክ እየሸረሸረ የነበረው እና ብዙዎችን ለስቃይ እየዳረገውን ሕግ ለማሻሻል እየተወሰዱ ያሉ እርምጃዎች አሉ። በቅርቡ ለምሳሌ በከፍተኛ ደረጃ የኢትዮጵያ ዴሞክራቲክ ፕሮሰስ አጫጭቶት የነበረው የሲቪክ ሶሳይቲስ እና ቻሪቲስ ሕግ የሚባለው እሱ ሙሉ ለሙሉ ተቀይሮ በአዲስ መልክ የተሻሻለ ና ሞር ኦፕን የሆነ ብዙ ሊያሰራ የሚችል ተደርጓል ። ይሄም አሁን አንድ የዴሞክራታይዜሽን ፕሮሰስ ነው። ስለዚህ እነዚህና የመሳሰሉ ቁልፍ የሆኑ የዴሞክራታይዜሽን ስራዎች እየተሰሩ ነው። በአንድ በኩል ሊበራላይዝ ተደርጓል። ሁለተኛውና በጣም ኢምፖርታንት የሆነው ዴሞክራታይዝ የማድረግ ፕሮሰስ ነው። እሱም የተጀመረበት ሁኔታ ነው ያለው። ይህን ነገር ጥልቀት አስይዞ ወደፊት እንዲሄድ የማድረግ አስፈላጊነት ከባድ ነው፣ ኢምፖርታንት ነው፣ እጅግ ከባድ ነው። ይሄ ግን የሁሉም ዜጋ ኃላፊነት ነው። መንግስት በአንድ በኩል ይህን ፋሲሊቴት የማድረግ ግዴታ አለው። ምክንያቱም በስረ ስልጣኑ ይዟል፣ የሀገሪቱን አመራር ይዟል። ሌሎች ዜጎች፣ የፖለቲካ ድርጅቶች የመሳሰሉት ደግሞ ይሄን ሂደት ወደፊት እንዲሄድ የማገዝ ወደፊት እንዲሄድ ግፊት የማስያዝ የማድረግ ወደፊት እንዲሄድ አቅጣጫ የማሳየት ደግሞ ኃላፊነት አለ። የሲቲዝኑም ኃላፊነት አለ። ስለዚህ እነዚህ ነገሮች መደረግ አለባቸው ብዬ አስባለሁ። በተግዳሮት ደረጃ በሀገራችን ውስጥ ለሀያ ሰባት አመት ቢያንስ ለሀያ ስምንት አመት ህወሓት መራሹ ኢህአዴግ ያደረገው የህብረተሰባችን መከፋፈል አለ። ኢንስቲትዩሽናላይዝ የሆነ ስትራክቸራል የሆነ ህዝባችንን ወደ ውስጥ ብቻ እንዲያ- ያደረገው የኔ የኔ የኔ እንዲል ያደረገውና የጋራ እሴቶቻችን እንዳንመረምር ትልቅ በሽታ ጥሎብን የሄደው የስርዓቱ በሽታ ህዝባችን መጋጨት አለ። እርስ በርስ የመገፋፋት ነገሮች ይታያሉ። ሰዎች የመፈናቀል ነገሮች ይታያሉ። በዚህ በለውጥ ሂደት ውስጥ ራስን ፖዚሽን ለማድረግ ያለውን መንግስት አካሄድ ኢንፍሉወንስ ለማድረግ የሚደረጉ እጅግ ብዙ ብዙ ነገሮች ይታያሉ። በአብዛኛው እነዚህ ነገሮች ግን ስናያቸው የሀገራችን ሶሲዮ ኢኮኖሚክ የፖለቲካል ሲስተም ችግሮች ምልክቶች እንጂ ራሳቸው ሩት ኮዘቸው አይደለም። ለምሳሌ የመፈናቀሉ ነገር አንዳንድ ነገሮች የምናያቸው ይሄ ይውጣልኝ፣ ያ ይውጣልኝ፣ ይሄ ይደረግልኝ፣ ያ ይደረግልኝ ይባላል። ስለዚህ እነዚህን ወደ ውስጥ ገብቶ ምንድን ነው እየሆነ ያለው ምንድን ነው ማድረግ የሚገባል፣ ከመሰረቱ ለመለወጥና ወደፊትም የተሻለ ሁኔታ ለማምጣት ምን ማድረግ አለብን ለሚለው በትክክል ጥናት መደረግ አለበት። መንግስት አስቸኳይ እርምጃዎች መውሰድ አለበት። ስተቢሊቲ የመፍጠር ነገር እጅግ እጅግ ኢምፖርታንት ነው። መንግስት ብቻ ሳይሆን ሁሉም የፖለቲካ ድርጅቶችም ህብረተሰቡም ሊያግዝ ይገባዋል። ይሄን በማድረግ ሩት ኮዞቹ ላይ ገብተን መፍትሄ ሊፈለግበት የሚችልበትን ሁኔታ መፍጠር ያስፈልጋል። አንድ ነገር ትልቅ ነገር መንግስት ማሰብ ያለበት የተጀመሩ ነገሮች አሉ። ለምሳሌ እጅግ የሚያስደስተው ለምሳሌ በዚህ በክልሎች እና በባውንደሪስ ጉዳይ ላይ ኮሚሽን ሴት ተደርጓል። በጣም ትልቅ ነገር ነው። እሱን ማገዝ እና ጥናቶች አካሂዶ ለሀገራችን ዘላቂ መፍትሄ ሊያመጣ የሚችል የአስተዳደር አካሄዶች ምን መሆን አለባቸው የሚለው እንዲመረመሩ ያደርጋል ብዬ ነው ማስበው እና መንግስት በጥንቃቄ ላይ ይገባዋል የምለው እነዚህን ትልልቅ ፕሮጀክቶች በሚያካሂዱበት ጊዜ እንደ ውጤት ሁሉ ፕሮሰሱ በጣም ኢምፖርታንት መሆኑን፣ ፕሮሰሱ ራሱ ኢንክሉሲቭ መሆን እንዳለበት፣ የተለያዩ ስቴክሆልደሮችን እያካተተ ከመጀመሪያው መሄድ እንዳለበት ሁልጊዜ ማሰብ ያስፈልጋል፣ ለማለት ነው። እየተደረገ ነው፣ ግን አልፎ አልፎ የሚታዩ ህግ ጠጦች አሉ በዚህ በኩል። ስለዚህ እነዛ እየታረሙ መሄድ አለባቸው ብዬ ነው ማስበው እና አንድ ትልቁ ነገር የሚታየው ግን ከአሁን ከነበሩት ችግሮች ስትራክቸራል ችግሮች በተጨማሪ ጥቅማቸውን ሉዝ ያደረጉ ፓወራቸውን ሉዝ ያደረጉ የህብረተሰብ ክፍሎች አሉ። እነሱ ደግሞ የሀገሪቱን ለው እንደገና ሪቨርስ ለማድረግ የሚያደርጉት ሙከራዎች በተለያየ መልስ እንደሚኖር ይነብትብል ነው የሚታዩ ነገሮች ናቸው እና ህብረተሰባችንን በተለያየ ቦታ እንዲጋጭ ሪሶርስ አላቸው፣ መዋቅር አላቸው፣ ግንኙነት አላቸው። ብዙ ብዙ ነገሮች አሉ። ስለዚህ እነሱ ደግሞ የሚያደርጉት አደጋ አለ። እነዛን መቋቋም ነገር ያስፈልጋል እና ስለዚህ የተመሰቃቀሉ ነገሮች በአንድ በኩል ይታያሉ። በአብዛኛው ግን ተስፋ ያለው ወደ ዴሞክራታይዜሽን ሊወስድ የሚችሉ ሁኔታዎች አሉ እና በዚህ መልክ ነው የማየው። በጣም መጠንቀቅ ያስፈልጋል። ለምን የራሳችን ይሄንን ትግል ወደ ውጤት እንዲያመራ ማድረግ ቤስት ኢንትረስት ኦፍ ኦል ኦፍ አስ ለሁላችንም ጠቃሚ ነገር ነው። ትግሉ ቢዘናቀፍ የምትጎዳው ኢትዮጵያ ነች። ወደኋላ የሚሄደው ህብረተሰባችን ነው። አላስፈላጊ ግጭት ውስጥ ሊገባ የሚችለው ህብረተሰባችን ነው ከዚህ ደግሞ የሚጠቀም ማንም ያለ አይመስለኝም። እና ትግሉን መደገፍ ያሉትን ስህተቶች በትክክል ኮንስትራክቲቭ በሆነ ሁኔታ እያሳዩ መንግስት እርምጃ እንዲወስድ ማድረግ፣ ያሉትን ስህተቶች መደፋፈን አለ። በትክክል እየተናገሩ እርምጃ እንዲወሰድባቸው፣ እይታ እንዲፈጠር፣ ህብረተሰባችን ደግሞ ለዛ መብቱ እየተጠናከረ እንዲሄድ እና መብቱን ለማስከበር የሚችሉበት ሁኔታ እንዲፈጠር ማድረግ አስፈላጊ ይመስለኛል እና መንግስት ግፊት ይፈልጋል ብዙ ጊዜ። ይሄ ኖርማል ነው። ፖለቲካ ድርጅቶች ኃላፊነታቸውን መወጣት አለባቸው። ሚዲያው ኃላፊነቱን መወጣት አለበት። መንግስትም የህዝብን ድምፅ እየሰማ ሪፎርም መደረግ ባለባቸው ነገሮች ላይ አስቸኳይ እርምጃዎች መውሰድ አለበት እያስባለሁ እና የሚታየኝ የተስፋ ነገር ነው በእውነቱ ለእኔ ጨለተኛ አይደለሁም። ካለፉት የተሻለ ተስፋ። እርግጥ የሚያሳስቡና የሚያስጨንቁ የመፈናቀል፣ የመሳሰሉ ነገሮች አሉ። እነዚህን በቁጥር ውስጥ ማወር ከተቻለ ትልቅ ተስፋ ይታየኛል። በሀገር አክሊሉ እንዳፈረው የብሔራዊ እርቅ ኮሚሽን አበረታችና ሀሳቢ ገጽታዎች፣ የእርቀ ሰላሙ ጅምር ውጤታማነትን ከፍ ለማድረግ ምን መደረግ አለበት? ለመጣጠፍ ጸሀፊ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ እኔም፣ ለሚያዳምጡትም ለአንተም የዚህ የእርቀ ሰላሙ ሁኔታ ግን እጅግ እጅግ በጣም ስለሆነ መንግስትም እርምጃ እንዲወስድ ማስተካከያ፣ ግለሰቦችም ኃላፊነት እንዲወስዱና የፖለቲካ ድርጅቶች፣ ሚዲያው ደግሞ በከፍተኛ ደረጃ አንስቶ ሰፊ ውይይት እንዲደረግበት በየጊዜውም እየተከታተለ የት ደርሷል እያለ የማረሚያ ሀሳቦች እንዲሰነዝር በዚህ አጋጣሚ ላሳስብ እንፈልጋለሁ። ጊዜ እንድትልኝ እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።